ነብዩ መሐመድ አብዱልአዚዝ የሚባል ህፃን ልጅ ህፃን ነበር ያኔ በህክምና ስህተት ጤናው ተስተጓጉሎ እስካሁን ድረስ ሆስፒታል እንደሆነ ሰምተናል ከዚህ በፊትም ሰርተናል ሰሞኑን ደግሞ የኢትዮጵያ ማህበረሰብ እዛ ያላችሁት ዘመቻ ጀምራችሁ የገንዘብ ማዋጫ ዘመቻ ጀምራችሁ የተለያየ ዝግጅት ላይ እንዳላችሁ ሰምተናል የእግር ኳስ ግጥሚያም ነበረ ምንድን ነው ያለው እስቲ ባጭሩ ንገረን በዋናነት የፍት ጥያቄ ሆነው እንዲፈጸምልን በዚህ በኢትዮጵያ ቆንስልና ለኢትዮጵያ መንግስት ሲቀርብ የነበረው የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ወደ ሳውዲ አረቢያ ልዩ ልኡክ ልኮ ልኡኩ ሪያድ ቤተሰቦቹን አስጠርቶ ወደ ሪያድ ጅዳ መጡ። ህፃን ወይም ደግሞ ብላቴናው መሐመድን ጎብኝተውታልኝ። ከዚያም ተመልሰው ወደ ብላቴናው መሐመድ የህክምና የሚመች ቦታ ካለ በተለያዩ ኤምባሲዎች መረጃው እንደተላለፈ ነው የውጭ ጉዳይ መግለጫ ያስረዳው። ከዚያ ውጭ ባለው ግን እዚህ አካባቢ ያለ ነው ማህበረሰቦች በየሳምንቱ ሀሙስና አርብ በሚደረጉ ዘመቻዎች የፍትህ ጥያቄውን በማራገብ ከዚያም ባለፈ ደግሞ በሰላም ስፖርት አነሳሽነት ጨ ብላቴና ዋንጫ የሚል ተዘጋጅቶ አምሳ ሺ ሪያል ለቤተሰቡ እንዲደርስ ተደርጓል። ከዚያም በኋላ በርካታ ኢትዮጵያውያን እየጎበኙ ነው። ገንዘብ ቤተሰቦቹን ለመርጃ ነው ወይስ ቤተሰቦቹን እንግዲህ ምንድን ነው በሶስት አመት በፊት የተሰጠውን ፍርድ የጅዳ ቆንስል መስሪያ ቤትና የሪያድ መስቆ ኤምባሲ ስላላስፈጸሙት ቤተሰቡ በእንግልት ላይ ነው ያሉ። ይህን በእንግልት ላይ ያለ ቤተሰብ ለመርዳት ለመደጎም የተዘጋጀ የብላቴና ዋንጫ የአጋርነት መግለጫ ድጋፍ ነው። ነገር ግን ገንዘቡን ስንሰጣቸው ቤተሰቦቹ እኛ የቸገረን ፍትህ ነው ፍትህ ለሚያስከብ ያስከበሩልን ዘንድ ለጅዳ ቆንስል ኃላፊዎች ጠበቃ መቅጠሪያ ስጡልን ብለው ሁሉ ስጧቸው ብለውን ነበር እኛ ግን ፍትህ ነው የሚባለው ነገር ነው ያልገባኝ ምክንያቱም በአንድ በኩል ከዚህ በፊት ፍርድ ቤት በይኖላቸዋል ነው የሚባለው ልጁ ባለበት ሆስፒታል እንዲታከም ቤተሰቦቹም ደግሞ የሆነ ካሳ ይሁን ወይም ማስታመሚያ እንዲያገኙ ፍርድ ቤት የሳውዲ አረቢያ ፍርድ ቤት ወስኗል የሚል ዜና ሰርተን ነበረ አሁን እንደገና ፍትህ የተጓደለው የቱጋ ነው ነው ወይስ ለማስፈጸም ነው ከሦስት ዓመት በፊት የሳውዲ የጤና ጥበቃ ሚኒስቴር ኮሚቴ የወሰነ ውሳኔ ማስፈጸም አልቻለም። ሦስት ዓመት የጅዳ ቆንስል ጉዳዩን ማስፈጸም አልቻለም እና ፍትህ በተግባር አልታየም። ፍትህ ያልታየው በእኛ መንግስት አስፈጻሚ ማጣት ነው። ስለዚህ ጤና ጥበቃ ነው እንጂ የወሰነው ፍርድ ቤት አይደለም የወሰነው ገና። ፍርድ ቤት በነገራችን ላይ ማንኛውም የጤና ጉዳይ የሚመለከተው የጤና ጥበቃ መስሪያ ቤት ነው። ያ ፍርድ ቤት ማለት ከፍተኛው ፍርድ ቤት ማለት ነው። ፍርድ ቤት ነው ጤና ሚኒስቴር ነው። አሁን ፍርድ ቤት ነው ፍርድ ቤቱ ግን የጤና ጉዳይ የጤና እክል ስለሆነ ዶክተሮች የተዋቀሩበት የተለያየ ኮሚቴ የተዋቅሮበት ጥናት የሚደረግበት ስለሆነ በኖርማል ፍርድ ቤት አደለ፣ በፍታ ብሔር ፍርድ ቤት አደለም የሚታየው ጉዳዩ የህክምና ስተት ከሆነ ብዙ ጊዜ አሰራሩ እንደዚህ ነው እና እንደ ከፍተኛ ፍርድ ቤት ነው የሚቆጠረው። እሺ፣ ያ ፍርድ ቤት ያልከው የጤና ሚኒስቴርም በለው ወሰነ። ምንድን ነው የሆነው? ከዛ ቀጥሎ ዛሬ ሶስት አመት ከወሰነ በኋላ ውሳኔውም ማስፈጸም አልቻለም የጅዳ ቆንስል መስሪያ ቤት የጅዳ ቆንስል ምን አገባው እዚህ ውስጥ? ፍርድ ቤቱ የሳውዲ አረቢያ አይደለም እንዴ? በቤተሰቦቹ በኩል ውክልና ወሰደው። የጅዳ ቆንስል መስሪያ ቤት ነው ጉዳዩን ለማስፈጸም ውክልና ወስዷል። ወስዷል፣ አዎ። እና ምን አለ ምንድ የቆንስላ ጽፈት ቤት ቆንስላምስ ጽፈት ቤቱ የሚሰጠው መረጃ ምንድን ነው? ሆስፒታሉ ውጡ ብሎ አልኝ እያለ ነው የሚናገረው እንጂ ትክክለኛ የሆነውን መረጃ ሰጡ አያውቅም። መጨረሻ ላይ ግን ባለፉት ዘመች በዘመቻዎች መካከል ያገኘነው መረጃ የሚያሳየው ግን የሳውዲ ጤና ጥበቃ ፍርድ ቤት ውሳኔዎቹን እንዳሳለፈ ሆስፒታሉ ማስወጣት እንደማይችል ነው ያረጋገጥ ነው። እና የቆንስላ ጽሕፈት ቤቱ በጤና ጥበቃ ይሁን በፍርድ ቤት የተሰጠውን ውሳኔ ውክልናም ወስዶ አላስፈጸመም ማለት ነው? አዎ። የኢትዮጵያ ውጭ ጉዳይ ሚኒስቴር ደግሞ ቆንስላ ጽፈት ቤቱን የሚያዘው ቆንስላ ጽህፈት ቤቱ የወሰደውን ሀላፊነት እንዲወጣ ሳይሆን የመልእክተኛ ቡድን ልኮ ምንድን ነው ለቅሶ ለመድረስ ነው ወይስ ምን ለማድረግ ነው መልክተኛ ቡድን ጉዳዩን ለማጣራት እና እንግዲህ የተላኩት ሰዎች የህግ ባለሙያዎች ናቸው ተብሎ ነበር ነገር ግን እነኚህ ሰዎች ሂደው ያናገሩት ይሄ በህግ አግባብ አይደለም የተነጋገሩት የተነጋገሩት ከሆስፒታሉ ሀላፊዎችና ከጂዳ ቆንስላ ሀላፊዎች ጋር ብቻ ነው እና ጉዳዩን ለማጣራት እና ሪፖርት ለዶክተር ወርቅነህ ገበየሁ ለማቅረብ ነው የተላኩት አዲስ አበባ የሚገኘው የኢትዮጵያ ውጭ ጉዳይ ሚኒስቴር ጅዳ የሚገኘው ቆንስላው የሚሰራውን ወይም ያልሰራውን አያውቅም ማለት ነው። ለዚህ መልእክተኛ ቡድን ወስድ ልኮ እንደገና ያጣራል። አዎ፣ አያውቅም ማለት ይቻላል። እሺ፣ አሁን እናንተ ምን እያደረጋችሁ ነው? አሁን ዘመቻውን በተለያየ መንገድ የስፖርት እንቅስቃሴ የተደረገ ቤተሰብን በመደገፍ አሁንም የጅዳ ቆንስል ያላስከበረውን የዜጎች መብት እንዲያስከበር ግፊት እያደረግን ነው ያለን። በትናንትና ሁለት ከኢትዮጵያ የህዳሴውን ግድብ ገቢ ለማሰባሰብ የመጡ ሁለት ድምፃውያን ያሬድ ነጉና እህት ራሄል ኃይለ ብላቴናው መሀመድን ካለበት ሆስፒታል ጎብኝተው አጋርነታቸው አሳይተዋል። በድጋሚ አመሰግናለሁ ነቢዩ ሲራክ፣ እንደተለመደው ለሰጠህን አስተያየት።